ما لمهبرسة لا ከአንድ መቶ 24 ዓመት በፊት በየካቲት 23 ቀን 1988 ዓ.ም ም ጣሊያን ኢትዮጵያን በቅኝ ለመግዛት የነበራትን ፍላጎት ለመፈጸም ኢትዮጵያውያንን ለማንበርከት ያደረገችው ጦርነት በኢትዮጵያውያን አሸናፊነት የተጠናቀቀበት የድል ቀን ነው። አድዋ 29000 ፈረሰኞች፣ 120000 በባዶ እግር አገሩን ከጥቃት ለመከላከል የቆረጠ ጦር ይዘው አድዋ ላይ ጣሊያንን ለውጊያ የገጠሙት አጼ ምኒልክና የጦር መሪዎቻቸው አምስት ሰዓት ባልሞላ ጦርነት 56 የጣሊያን መድፎች ሲማረኩ የጣሊያንን ጦር ከሚመሩት መካከል ጀርናል አልበርቶኒ እጅ ሲሰጥ ዋናው አዛዝ ጀርናል ባራቶሪ በሽንፈት ነፍሳው ጭኝ ከሚለው ወታደሩ ጋር ሸሸ። ከመድፎቹ በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች፣ ነፍስ ወከፍ ጠመንጃዎች፣ ጥይቶች ተማርከው በአምስት መቶ እንስሶች ተጭኖ ወደ አዲስ አበባ መጓጓዙን የታሪክ ጸሐፊዎች ጠቅሰው ጽፈዋል። ነፃነታቸውንና እናስደፍርም ያሉ ኢትዮጵያውያን ክብር ሕይወታቸውን ሰውተው ወራሪውን የጣሊያን ጦር አባረው ኢትዮጵያን በነጻነት ሳትደፈር የኖረች ሀገር አድርገው ማቆየት ችለዋል። አድዋ ከኢትዮጵያ አልፎ የዓለም ጥቁር ሕዝብ የሚኮራበት የቀኝ ገዢዎችን ቅስም የሰበረ በቀኝ ግዛት ሥር የነበሩ አፍሪካውያን ነጻነታቸውን በትግላቸው እንዲያረጋግጡ መሠረት የሆነ የድል በዓል ነው። በየዓመቱ የሚከበረው የአድዋ በዓልን ለማክበር በሜልበርን አውስትራሊያ የሚገኙ ኢትዮጵያውያን አውስትራሊያውያን እሁድ ማርች አንድ ቀን በፍቅር ማህበር በተዘጋጀው ደማቅ ዝግጅት ላይ ተገኙ ሲሆን በክብር እንግድነት የተገኙት የኢትዮጵያን ኮሚኒቲ የሕዝብ ግንኙነት ኃላፊ አቶ ኤልያስ የማነ የሚከተለውን መልዕክት ያስተላልፈዋል። ነጻነታችን ለአንድነታችን፣ ለህብረታችን እንዲሁም ለታላቁ ልዕልናችን ደም አጥንታቸውን ከስክሰው ለሀገራቸው ብሎ የዋጁትን የአርበኞች የታላቅ የገደል ባለቤቶች የአድዋ ድል ታላላቅ አርበኞችን እና የኢትዮጵያ ጀግኖችን ቀን ለማክበር እንኳን ዛሬ አደረሳችሁ። ታሪካችን ሀገር፣ ድንበር፣ ወንዝ፣ ባህር፣ ተራራ ከጽንፍ እስከ አጽናፍ ድረስ ይሄዳል። ይህ ደግሞ የሆነው በነፃነት ነው። ነፃነትን ለማግኘት በጣም ትልቅ መስዋዕትነት ተከፍሏል። በእርግጥ ያንን ነገር ከልብ በማሰብ በአጭር ጊዜ ውስጥ ተሰባስበው ወይም ዝግጅት ላዘጋጅ ወጣቶች ሞቅ ያለችም ተማርቡላል ከዚህ በኋላ ብዙ ነገሮች በጥሩ ሁኔታ እንደሚሄዱ ተስፋ እናደርጋለን። እነዚህ ወጣቶች ትልቅ ምሳሌ ናቸው። እንግዲህ ይህን የዛሬውን ፕሮግራም ብዙ ወጣቶች የፈጥራቸው ችሎታቸውን ይዘው የመጡ ስለሆነ ያንን እንድትታደሙና የነፃነታችንን ቀን በሕሊናችን እያሰባችሁ እንድትዝናኑ፣ በሌላ መልኩ ደግሞ ሰማዕታቶችን የምናስብበትም ጊዜ ስለሆነ በአንድ በኩል ነፃነታችንን፣ በሌላ በኩል ደግሞ ህልውናችንን ለዚህ ላደረሱት ያሉ ጀግኖች ምስጋና የላቀ ነው። ከፈጣሪ እርዳታ ጀምር እና ይህንን ቀን አብራችሁን ለማክበር ስለመጣችሁ አመሰግናለሁ። የአድዋን ታላቅነት የሚገልጹ መልእክቶች በተለያዩ እንግዶች የተላለፉ ሲሆን አድዋን የሚዘክሩ ግጥሞች በገጣሚ ሄለን ካሳ፣ በአርቲስት ጌታውን አልማዝ፣ በአርቲስት ኤልያስ የማነ፣ በገጣሚ ሀገሬ አዳሙ፣ የሎሬ ጸጋዬ ገብረ መድህንን ዋድዋ ግጥም በአቶ ጸጋዬ ለታዳሚው ቀርበዋል። ከማንም ጋር ጦርነት አንፈልግም አንፈልግም ከተጋረጡብን ግን ቴዎድሮስ ሲሙት ለማንም ቢሆን ጀርባችንን አንሰጥ። እኛ ከአውሮጳ በጥብቅ የምንፈልገው ጉዳይ ቢኖር ዘመናዊ የእድገት ምስጢራቸውን አስጠንቅቀን መካን ነው፣ ዓለም ሲነቃን ቀላፍተን እንዳንቀር። በተረፈ የሰውም አንፈልግም፣ የራሳችንንም አናስወስድም። አትምጣራ ቀን ለነፍስ ፍራ ራቅ አድርጋ የቤትን ስራ ብለነው ነበር፣ ነግረነው ነበር። ክንዱን ተማምኖ መዝጊያውን ሳይደፍ አሁን ከመጣ ጦር ከመዘዘ በገዛ ጣቱ መዘዝ መዘዘ። ከዚህ በኋላ ጥቁርና ነጭ በጦሩ አለቀ። ጣይቱ አብረው ተወዳደቁ። ጥቁር ሚኒሊክ ጥቁሯ ጣይት በጎለጎታው ድልን ሸመቱ። በሞቱት ነጮች በሬሳቸው ላይ የሴቱን ፈረስ ዳማቸው ከላይ የአራዳው ጊዮርጊስ አገልጋዮቹም ታቤቱን ይዘው ፍትሀት ኃይሎች ዜማ ስርዓት አብረው ቀላቅለው አራዳ ገቡ። ጠላትን ረጠው አቤት ጣይቱ የኢትዮጵያ በኩል የሴት ልጅ ጀግና አርበደበደው ያንን እንግዲህ ልጅ አይደለ በኩል አይደለ ለትምሽ ለም ሀገር ለኢትዮጵያ ቤትሽ ለትምሽማ ለቴጌነትሽ ይበቃ ነበር። ለዙፋን ቤትሽ ዋድዋ ሩቋ ያለት ምሰሶ ያድማስ ጥጓ ሰማይ ጠገስ ጭጋግ ዳስዋ አድዋ በአንቺ ብቻ ህሉና በትዝታሽ ብጽእና በመስዋዕት ክንድሽ ዜና አበው ታደሙ እንደገና ዋ አድዋ የዘራት ምርስቷ የደም ትቢያ መቀነቷ በሞት ከባርነት ስሬት በደም ለነፃነት ስለት አበው የተሰውብሽ እለት አድዋ የክሩ ትውልድ ቅርሷ የኢትዮጵያዊነት ምስክሯ አድዋ፣ የጀግና ተምሳሌ የአፍሪካ ድልማማ ዘመን ተሻጋሪ የነጻነት አርማ የኢትዮጵያ ግርማ አንቺ ነሽ ድላችን፣ የጀግናዎች አምባ ጠለላ የሆንሽን ከባርነት ከምባ ኩራት ተጎናጽፈን ኩራት ተጎናጽፈን ዛሬ የምንሄደው አድዋችን ድላችን ዝናችን ባንቺ ነው። የአድዋ ድል ታሪክ ህብር እንዳልሰራ ልጆቿ ዘንግተው ሆነው ባለጋራ ጎጆዋ እንዳይፈርስ አምላኬ አደራ ረጅሙ ምሰሶ ምስጥ ሳይበዛበት የክፋት ጎጠኞች ላበት ሳይገንበት እናቴን አዋርዶ ሰላም ከሚቀማኝ የቀስተ ደመናው ቃሉ ሆኖኝ እማኝ አሽታ እንደፈጠርከኝ ከአፈሯ ብናኝ መንጃ የሰማና ቸሩር ያሰማኝ ሰላም የፍቅር ማህበር ያዘጋጀው 124ኛው የአድዋ ድል በዓል እጅግ ደማቅ እንደነበረ ኤስቢኤስ ያነጋገራቸው የሜልበር ነዋሪዎች ተናግረዋል። ስሜ እሸቱ ሙልጌታ እባላለሁ። ነዋሪነት የዚህ ነው። ዛሬ ይሄንን በዓል የ124ኛውን የአድዋ መታሰቢያ በዓል እንድናከብር ስንገኝ ደስ ብሎ ነው የመጣሁት። ደግሞ በጣም ደው ደስ ያለኝ ደግሞ ወጣቱ ትውልድ ወጣቶችን በማዘጋጀታቸው ታዳሚዎችን በብዛት እነሱ መሆናቸው እና ይሄ የኢትዮጵያ ቀጣይ ሕይወት ታሪክ ያሳልፈው አሻራ እንዳልቆመ እንደሚቀጥል ያ ተሰምቶኛል አድዋ ትልቅ ነገር ነው። ለኢትዮጵያ ለመላው ዓለም ትልቅ ነው፣ በተለይ ለመምታት ሀገሮች። አድዋም ደግሞ ለኢትዮጵያ የመጀመሪያው ጠላትነትንም ያፈራ ነው። በአሁኑ ወቅት የምትታመሰውም ኢትዮጵያ በአድዋ ምክንያት ነው፣ ምክንያቱም ጠላት ያፈራችው በዚያ ነው። ድልም ነው። ጠላት ማለት አሁን የሚያታግለን ነው፣ ግን ከእግዚአብሔር ጋር በአሸናፊነት እንወጣለን። ይሄም አሸናፍ ማለት ምንድን ነው? የጦር ሳይሆን የመንፈስ ነው፣ የሀሳብ ነው። ወጣቱ በዚህ በመቀጠሉ በጣም ደስተኛ ነኝ። ትልቅ ስሜት አድሮብን የወጣሁት እና በጣም ደስ ብሎኛል። አብይ አያሌ እባላለሁ ዚህ ሜልበርን ነዋሪ ነኝ ዛሬ ዚህ ሜልበርን ላይ የአድዋ ድል በዓል መታሰቢያ ፕሮግራም ተዘጋጅቷል በጣም ጥሩ ዝግጅት ነው እንደዚህ አይነት ዝግጅቶች የግድ ለትውልድ ያስፈልጉናል እዚህ እኛ ላደግንበት ለኖርንበት በነጻነት ከአፍሪካ ነጻ ሀገር ተብላ ለምትጠራው ሀገር ላቆዩን ሰዎች ምስጋናችን ሁልጊዜ በየአመቱ በየአመቱ ያን ምስጋና ማቅረብ አለብን። ይሄ ግዴታችን ነው። አድዋ ማለት ነጻነት ነው። አድዋ ማለት ያ በነጻነት ማሰብን በነጻነት መናገርን እና በነጻነት መኖርን የነፃ መንግስት መቋቋምን ይፈጥራል። አድዋ ማለት ይሄ ነው። አድዋን ማክበር ማለት ደግሞ ነፃ መሆንን ነው የሚፈጥረው ይሄ በዓል ዛሬ እዚህ በመዘጋጀቱ በጣም ደስተኞች ነን። ጥሩ ዝግጅት ነበረ፣ ጥሩ ስሜት የፈጠረው እንደ ኢትዮጵያዊነት። አሁን ደግሞ ኢትዮጵያ ላለችበት ይሄ በአባይ ጉዳይ ለተያያዘው ችግር አንድ የምንሆንበት ኢትዮጵያ ውስጥም ባለው ሁኔታ ወደ አንድነት ሊያመጡ ነው የሚችሉት እንደ አዶ አይነት በዓሎች ናቸው። እንደ አዶ አይነት ድሎች ናቸው እና እናመሰግናለን። እመቤት እባላለሁ የሜልበርን ነዋሪ ነኝ። ዛሬ እዚህ የመጣሁት የአድዋን 124ኛ አከባበር ለማክበር ነበረ። በእውነቱ ለመናገር ይሄ ፕሮግራም በአጭር ጊዜ ቢሆንም በጣም ጥሩ ተደርጎ ተዘጋጅቶ ነበር። ግጥሞች ሰምተናል፣ የተለያየ ታሪኮችንም በዚሁ እኔ እንደውም ልጆቼን ይዤ ነበር የመጣሁት እና ጥሩ ማስታወሻ እና ጥሩ የመነቃቃት ሀገራችን እንድናስብ ያደረገ ጊዜ ነው ብዬ አስባለሁ። ያው አድዋ ማለት ለኔ ሁል ጊዜ የሚሰጠኝ ወይም ለሁላችንም እኛ ኢትዮጵያኖች በአንድ ላይ ሆነን ትልቅ ነገር ማድረግ እየቻልበትና ለዓለምም በተለይ ደግሞ ጥቁሮች ለሆነ ትልቅ ምሳሌ እየሰጠን ነገር ነውና አድዋን ሁል ጊዜ ልናከብረውና የዛን መሰረት ይዘን እንቅ መቀጠል አለብን ብዬ አስባለሁ። ምክንያቱም አድዋ ማለት አንድነት ነው። አብረን ስንሆን ማድረግ ማንችለው ማሸንፍ ማንችለው ነገር የለም ብዬ አስባለሁ። እና አድዋ በጣም በጣም ሊከበር እና ሁል ጊዜ ልናስበው የሚገባ ነገር ነው። እንደገና ደግሞ ሴትም እንደመሆነ ጠይቱን በማስብበት ጊዜ ትልቅ ነገር ለሀገር ማድረግ እንደሚቻል ላኛ ሴቶች ብዙ ነገር ማድረግ እንደምንችል ማሳየት የተቻለበት እድል ነው ብዬ አስባለሁ። ስሜ ገነት ማስረሻ እባላለሁ። የምኖረው ሜልበርን ነው። ዛሬ 124 ኛው የአድዋ በዓል እያከበርን በጣም ደስ የሚል ጊዜ ነው ያሳለፍ ነው። የአድዋ በዓል የሚሰማኝ ስሜት አባቶቻችን እና አፄ ሚኒሊክ ስላደረሱን ነጻነታችን፣ አንድነታችን፣ አለመገዛታችን በጣም ነው ሁልጊዜ የሚያስደስተኛል። ኢትዮጵያዊነቴ ያኮራኛል። ኢትዮጵያዊ በመሆኔ ባለመገዛታችን በጣም ደስ ይለኛል። የሚኒሊክ ዘር በመሆኔ ደግሞ የበለጠ ደስተኛል። አመሰግናለሁ። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ፣ አውስትራሊያ። ከማህበረሰብ ለማህበረሰብ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።